በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 25 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመር መጤጠል ጥቃት በደቡብ አፍሪካ በአብዛኛው የተገቡ የተዘረፉ ሳሉ የአንደኛው ሱንቂ ኮንቲኔር ነበር። ኮንቲኔሩ ተካትሏል። እንግዲህ እንዳሳ ህይወት የደረሰ አይደለም፣ በአሁኑ ወቅት ማለት ነው። በደቡብ አፍሪቃ ደርባን ከተማ አካባቢ ከሌሎች የአፍሪካ ሀገሮች የገቡና እዚያው የሚኖሩ ሰዎችን ኢላማ ባደረገ ጥቃት ኢትዮጵያ ላይ ጉዳት መድረሱን የከተማይቱ ነዋሪ የሆኑ ኢትዮጵያውያን ገልጸዋል። በዘገባ እንመለስበታል። ትላንት አንደኛ ዓመት የሥልጣን ቆይታቸው የተከበረው ጠቅላይ ሚኒስትር አብይ አህመድ ቆይታቸው እንዴት ነበር? ወሎ አካባቢ የሚገኙ ነዋሪዎችን ጠይቀናል። ጠብቁን። ሌሎች ለምሽቱ ያዘጋጅናቸው ናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያሉ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ከቅርብ ጊዜያት ወዲህ ደቡብ አፍሪቃ ውስጥ በውጭ ተወላጆች ላይ ጥቃቶች የሚፈጸሙት ባዕዳንን በመጥላት ሳይሆን በሀገሪቱ ባለው ችግርና በአጨቃጫቂ ፖለቲካዊ ምክንያት ነው ይላል የሀገሪቱ መንግሥት። ባለፈው ሳምንት ደርባን ከተማ ላይ አንድ ቡድን በአብዛኛው የመኖሪያ ፈቃድ በሌላቸው የማላዊ ተወላጆች ላይ በፈጸመው ጥቃት ቢያንስ ሁለት ሰዎች ተገድለዋል። ደቡብ አፍሪቃ ውስጥ በውጭ አገር ተወላጆች ላይ የሚካሄደው ጥቃት የቆየ ሲሆን ከ11 ዓመታት በፊት ደግሞ እየተባባሰ እንደሄደ ታውቋል። ስልሳ ሰባት ሰዎች በተፈጸመው ጥቃት ተገድለዋል። የዳበረ ኢኮኖሚ ያላት ደቡብ አፍሪቃ የአፍሪቃውያንን ፍልሰተኞች መስህብ ሆና ቆይታለች። የሰሜን አትላንቲክ ቃል ኪዳን ሀገሮች ዋና ጸሐፊ ያን ስቶልትንበርግ ዛሬ በዩናይትድ ስቴትስ ምክር ቤት ቀርበው ንግግር ያደርጋሉ። የድርጅቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በያዝነው ሳምንት ዋሽንግተን ዲሲ ላይ ይሰበሰባሉ። ዩናይትድ ስቴትስ የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲና የህግ መወሰኛው ምክር ቤት የብዙሀኑ ሪፐብሊካውያን መሪ ሚች መኮነል የኔቶ መሪ የዴሞክራቶች የበላይነት ባለው የተወካዮች ምክር ቤት በሪፐብሊካውያኑ የሚመራው የህግ መወሰኛ ምክር ቤት ቀርበው ንግግር እንዲያደርጉ የኔቶ መሪ ጋብዘዋል። ለኔቶ መሪ ይህ ግብዣ የተደረገው ፕሬዚዳንት ትራምፕ ቢነቅፉትም ለሰባት አመት እድሜ የዘለቀው ድርጅቱ በሁለቱም ለሰባ ይቅርታ፣ ለሰባ ዓመት እድሜ የዘለቀው ድርጅት በሁለቱም የምክር ቤት ክፍሎች ድጋፍ እንዳለው ለማሳየት መሆኑ ታውቋል። የኔቶ አባል አገሮች የውጭ ጉዳይ ሚኒስትሮች በያዝነው ሳምንት በዋሽንግተን ለመነጋገር በተሰበሰቡበት በአሁኑ ወቅት አብዛኞቹ አሜሪካውያን የውጭ ፖሊሲ የጠበብት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት በታሪክ እጅግ ስኬታማ ከሆኑ ወታደራዊ ውህደቶች አንዱ ነው በማለት አሞግሰውታል። ገና አስፈላጊ ድርጅት መሆኑንም አስገንዝበዋል። የተመሳሳይ ፆታ ግንኙነትና አመንዝራነትን በተመለከተ በቡርናይ የወጣ አዲስ እስላማዊ ሕግ ዓለም አቀፍ ቁጣ አስነስቷል። ዛሬ ተግባር የሚሆነው አዲስ ህግ በአመንዝራነትና በተመሳሳይ ፆታ ግንኙነት የተከሰሱ ሰዎች በድንጋይ ተደብድበው እንዲገደሉ ይፈቅዳል። እንዲህ አይነቱ ከባድ ቅጣት በደቡብ ምስራቅ እስያይቱ ሀገር የሸሪያ ሕግ ውስጥ ሰፍሯል። ይህን ሐሳብ ከአምስት ዓመታት በፊት ያፈለቁት ሱልጣን ሐሰን አልቦልኪያ መሆናቸው ታውቋል። አዲሱ ህግ ሙስሊም ባልሆኑ ልጆችና የውጭ ተወላጆችም ላይ ተፈጻሚ ይሆናል። በአዲሱ ህግ መሠረት ለመጀመሪያ ጊዜ የሰረቁ ሌቦች ቀኝ እጃቸው ይቆርጣል። ድጋሜ የሰረቁ ደግሞ ግራግራቸው ይደገማል። የአዲሱ ህግ ዓላማ 430 ሺህ ህዝብ ባላትና ሙስሊሞች በሚበዙባት አገር የእስላም እምነት ተጽዕኖን ለማሳደር ነው ተብሏል። በመጨረሻም በዴሞክራቶች የበላይነት የሚመራው የዩናይትድ ስቴትስ የህግ መምሪያ ምክር ቤት የልዩ ካውንስል ሮበርት ሙለር ሙሉ ዘገባ እንዲሰጠው መጥሪያ ለማውጣት በድምፅ ወስኗል። ሮበርት ሮበርት ሙለር ሲመረመሩ የቆዩት ሩሲያ ከሶስት ዓመታት በፊት ዩናይትድ ስቴትስ በተካሄደው ፕሬዝዳንታዊ ምርጫ እጇን አስገብታ እንደሆነ ለማጣራት መሆኑም ይታወቃል። ልዩ ካውንስል ያነጋገራቸው አምስት የቀድሞ የዋይት ሀውስ ባለስልጣኖች ቃለ ምስክሮችም ከዘበባው ጋር ተያይዘው ለምክር ቤቱ እንዲቀርቡ ተጠይቋል። የምክር ቤቱ ኮሚቴ ሊቀመንበር ጆርናልድ ናልደር ሰነዱን አምስት የቀድሞ ፕሬዚዳንት ትራምፕ ረዳቶች የሰጧቸው ቃለ ምስክሮች ለኮሚቴው እንዲቀርቡ ለመጠየቅ እንዲችሉ የምክር ቤቱ አባላት ዛሬ ድምጽ የሰጡት የፓርቲዎቻቸውን መስመር በመከተል ነው። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁም ቆዩ የጋቢና ጉዟችን ይቀጥላል ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን ጋቢና ቪኦኤ ሌስ ፕሮስ ቦንደሪስ ቱገር የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በደቡብ አፍሪካ ደርባን ከተማ አካባቢ ከሌሎች የአፍሪካ ሀገሮች የገቡና እዚያው የሚኖሩ ሰዎችን ኢላማ ባደረገ ጥቃት ኢትዮጵያውያን ላይ ጉዳት መድረሱን የከተማይቱ ነዋሪ የሆኑ ኢትዮጵያውያን ተናግረዋል። ባለፈው ሳምንት በጀመረው በዚህ ጥቃት ማንዲ በምትባል ቦታ ያሉ የኢትዮጵያውያን ሱቆች መዘረፋቸውንም ገልጸዋል። ፕሪቶሪያ የሚገኘው የደቡብ አፍሪካ የኢትዮጵያ ኤምባሲ ጉዳዩን እየተከታተለ መሆኑን ገልጿል። ገልሞ ዳዊት ከናይሮቢ ተከታዩን አጠር ያለ ዘገባ ልኮልናል። አቶ አንተነህ ጥቃቱ ተፈጽመዋል በተባለው ቦታ ለ11 ዓመት ኖሩ ኢትዮጵያዊ ናቸው። በአብዛኛው የተገዱ የተዘረፉ ቃሉ የአንደኛው ሱቁ ኮንቴነር ነበር። ኮንቴነሩ ተቃጥሏል። እንግዲህ በሰው ህይወት የደረሰ አይደለም፣ በአሁኑ ወቅት ማለት ነው ሁሉም ደግሞ ይጠናቀቃል። ስለዚህ ያህል ዝርፋት ሲወጡ ወይም ያው አይከላከሉም ግን ብሎ ነው መስማ ዞም ይሄዱት እ ፖሊሶች በአብዛኛው አይከላከሉም። አቶ ዮሴፍ የተባሉ በማንዲን የሚኖሩ ኢትዮጵያዊን የጥቃቱ መነሻን ጠይቄያቸው ነበር። አካባቢው ዳኛ አለ አሁን ሲጠየቁ ይህንን ድርጊት የምትፈጽሙ ለምንድን ነው ብለው ሲጠየቅ፣ እሱ ካልተነሳ ይቀጥላል የሚለውን ነው። ድርጅቶች ፋብሪካ ተቃጥሏል። አሁን የተጎዱት የእኛ ሰዎች በዛ ምክንያት የእኛ ሰዎች ሹፓቸው ተቃጠለ፣ አለ፣ እቃቸው የተዘረፈ አለ። ቦታውን ለቆ አሁን ከተማ ውስጥ ተጠልሎ ነው ያሉት። ንብረት የተወሰደባቸውም አሉ አሉ ሰዎቹ። አቶ አንተነ ጥቃቱ አሁን ጋብ ቢልም በስጋት እንዳሉ ከተናገሩ በኋላ በፕሪቶሪያ የሚገኘውን የኢትዮጵያን ኤምባሲን ወቅሰዋል። በፕሪቶሪያ የሚገኘው የኢትዮጵያ ቆንጽላ ጽፈት ቤት ስለ ጥቃቱ የሀገሩ የውጭ ጉዳይ ቢሮ በደቡብ አፍሪካ ለሚገኙ ዲፕሎማቲክ ማህበረሰብ ማብራሪያ መስጠቱን አስታውቋል። ኤምባሲው የደቡብ አፍሪካ መንግስት በመድረኩ ጥቃቱን እንደሚያወግዝ መግለጹንና ጉዳዩን የሚከታተል አንድ አካል ማቋቋምንም አድርጓል ብለዋል። በሀገሩ የሚኖሩ ኢትዮጵያውያንም ወቅቱ የምርጫ ሰሞን በመሆኑ አስፈላጊውን መጠንቀቅ ያደርጉ ዘንድ ኤምባሲው አሳስበዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። ዳዊትን ለዘገበው እናመሰግናለን። የመላው ኢትዮጵያ አንድነት ድርጅት መኢአድ አርበኞች ግንቦት ሰባት አባላቶችን በመከፋፈል እንቅስቃሴንም በማጥላላት የማፍረስ ሙከራ ሰንዝሮብኛል ሲል ከሷል። ድርጅቱ ለጋዜጠኞች በሰጠው መግለጫ ከአርበኞች ግንቦት ሰባት ጋር ውህደት እንደፈጸምኩ ተደርገው መነገሩን አልቀበልም ብሏል። አርበኞች ግንቦት ሰባት በበኩሉ ውንጀላውን አስተባብሏል። የመኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በድርጅታችን ላይ የተቃጣብን ያሉትን ጥቃት በሚዘረዝሩበት አፍታ የሚጀምረው ቀጣዩ የመለስካቸው አማ ዘገባ ዝርዝር ጉዳዩን ያስደምጠናል። ኢዴፓ አይደለም እየወረረን ያለው፣ ሰማያዊ አይደለም እየወረረን ያለው ግንቦት ሰባት በያዘው ፍልስፍና አዲስ ፓርቲ ለመመስረት ፈርሰን እንሰራ በሚል ፈሊጥ መያድን ለማጥፋት እየተንቀሳቀሰ ስለሆነ ከአዲሱ ፓርቲ ጋር አብራችሁ ቁሙ፣ ውህደት ፈጽሙ፣ አብራችሁን ሁኑ የሚል በርካታ ከቃላት ጀምሮ እስከ ማቴሪያል ማማለያ እየተደረገ አባሎቻችንን የመከፋፈል ስራ ስለሚሰራ ነው ግንቦት ሰባትን ለይተን ያወጣነው። ከሌሎቹ ፓርቲዎች ጋር በደንብ ስለምንተዋወቅ አብረን የቆየን ስለሆነ እና የግንቦት ሰባት ድርጊቶች እጅግ በጣም አብረው ሊያሰሩ የማይችሉ በውይይቱም ላይ በጥልቀት የተወያየንበት የግንቦት ሰባት አቋም ያቀረቡት ፍልስፍና ምንድን ነው? ፈርሰን እንደገና መሰራት አለብን። አቶ ሙሉጌታ አክለውም አርበኞች ግንቦት ሰባት ይህንን ተግባር እየፈጸመ የሚገኘው መያድን ጨምሮ ከሌሎች ፓርቲዎች ጋር የተፈራረመውን የፓርቲዎች የአሰራር ቃል ኪዳን በመጣስ ነው ሲል ይከሳሉ። ረጅም ጊዜ ተወያይተንበት፣ ተወዛግበንበት፣ ተጨቃጭቀንበት ግንቦት ሰባትም እኛም በተገኘንበት ተወያይተን የፓርቲዎች ምክር ቤት ሊያቋቁም የሚችል ሰነድ ስነ ምግባር ሰነድ ተስማምተናል። ያንን የስነ ምግባር ደንብ ፈርመን 15 ቀን ባልሞላው ጊዜ ነው ግንቦት ሰባት በመያድ ላይ ወረራ እየፈጸመ ያለው። ስለዚህ በዚህ የሚቆም አይደለም ድርጅቱ አሁንም ከስህተቱ ሊታረም ካልቻለ በስነ ምግባሩም እንጠይቃለን፣ አስፈላጊ ሆኖ ሲገኝ በሀገሪቱም ሕግ እንጠይቃለን። በሕግ የሚል ሀሳብ ነው በመያድ በኩል ያለው። የአርበኞች ግንቦት ሰባት ንቅናቄ ፖለቲካ ዘርፍ ኃላፊ አቶ ኤፍሬም ባዴቦ መያድ በመግለጫው የሰነዝረውን ክስ አስመልክቶ ምላሽ እንዲሰጡ ቪኦኤ ጠይቋቸዋል። እኛና መያድ በዚህ በሀገራዊ ፓርቲዎች የአንድ ላይ ስራ ላይ ራሳችን የጻፍነው ሕግ እንደዚ አይነት ስራ እንዳንሰራ ይከለክልናል። እኛ ደግሞ በስትሮንግሊ እናምናለን። ይሄ ቃል ኪዳን ሰነድ እንዲወጣ ከገፋፋን ከገፋፋ ኃይሎች ውስጥ እኛ አንዶቹ ነን። ከሌሎች ፓርቲዎች ጋር የሚኖረንን ግንኙነት ማሳመር ነው እንጂ ከሌሎች ፓርቲዎች ጋር ከሌላ ፓርቲዎች ውስጥ እንዲከዱ አድርገን እኛ ጋር ያመጣ ነው አባላት ምን ያደረጉልናል? ምንም ያደረጉልናል። አናምንም፣ በእንደዚህ አይነት አሰራር ድሮ አናምንም፣ አሁንም አናምንም። እንደዚህ አማለን ወይም ደግሞ ገንዘብ ከፍለን ለማምጣት እኛ አቅሙም የለንም፣ ከአቅም በላይ ግን፣ በመርህ ደረጃ የማንፈልገው ነገር ነው እና ይሄኛው ክስ ፍጹም ፍጹም ፈለ ለቀቀ መሰረት የለሽ ክስ ነው እና በፍጹም የምንቀበለው አይደለም። ይሄ ደግሞ ምናልባት ለወደፊት እዚሁ የተዋዋልነው ውል ያስገድድናል፣ እንጠይቃቸዋለን። የትጋ እንዲ እንደሆነ የትጋ ማንን አባራታቸውን አማለን እንደወሰዱ መናገር እንፈልጋለን። የመላው ኢትዮጵያ አንድነት ድርጅት በሰጠው መግለጫ አርበኞች ግንቦት ሰባት ከመኢአድ ጋር ውህደት እንደፈጸመ በመገናኛ ብዙኃን ተናግሯል የተባለውም እውነት አይደለም ሲሉ አቶ ኤፍሬም ያስተባብላሉ። እስካሁን ድረስ እንኳን ከመኢአድ ንግግር ካቆም ነው ድርጅት ቀርቶ ከሌሎቹ እንዋሃዳለን ብለን ካሰብናቸው ከአምስቱም ገና አልተዋሃድንም። ስለዚህ ይሄ ተዋህድናል ብሎ ተሰጠ የተባለው መግለጫ የት እንደተሰጠ መኢአድን መጠየቃችን አይቀርም ከተሰጠ እንደዛ ተብሎ በአርበኞች ግንቦት ሰባት አመራር ከመያድ ጋር ተዋህደናል፣ ከዛሬ ጀምሮ አብረን ነው የምንሰራው የሚል መግለጫ በሬዲዮ ይሁን በቴሌቪዥን ይሁን በህትመት ሜዲያ ይሁን ተሰጥቶ ከሆነ ከእኛ አመራር መያድን በኦፊሻል ወጥተን ይቅርታ ለመጠየቅ ዝግጅዎች ነን። ግን እነሱም ያልተሰጠ መግለጫ ተሰጥቷል ብለው ከሰውን ከሆነ እኛ እንደምንለው በሜዲያ ወጥተው ይቅርታ መጠየቅ አለባቸው። ሁለቱም የፖለቲካ ድርጅቶች ቀደም ሲል በነበሩት ወራት በውህደት ላይ ባደረጉት ውይይት ሳይስማሙ መለያየታቸውን ያረጋግጣሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ የዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። አስተያየት ነው ተከታዩ ዘገባችን በፓርላማ ቃለ መሐላ ፈጽመው ስልጣን ከተረከቡ ትላንት አንድ ዓመት የሞላቸው ጠቅላይ ሚኒስትር አብይ አህመድ ያለፈው አንድ ዓመት የነበራቸው ተሳትፎ ምንድን ነበር? የወሎ ዘጋቢያችን መስፍን አራጌ የተለያዩ ነዋሪዎችን አስተያየት አሰባስቧል። የአንድ ዓመት ቆይታቸውን ስንመለከተው ፖዘቲቭ የሆኑ ሳይዶቹን ስናነሳ የፖለቲካ ጥፋተኞች ተብለው የገቡ እነሱን መፍታት አንድ ትልቅ ጉዳይ ነው። ከእነሱ መካከል የትክክለኛ ወንጀለኞች ቅጣታቸውን በትክክል ሳይፈጽሙ የተለቀቁ ቢገኙም፣ ሁለተኛው የፖለቲካል ምህዳው ፖለቲካ ኃይሎች ኢትዮጵያ ውስጥ ያሉ በሰላማዊ መንገድ እንዲታገሉ መፍቀድ፣ ይህም እንደ መልካም ጎን ልንወስደው እንችላለን። የታጠቁ ቡድኖች ቢገቡም ኢትዮጵያ ኮንዲሽን ወደ ባሰ ሁኔታ ቢወስዱትም ና ቢያባብሱትም፣ እሱም እንደ ስኬት መውሰድ እንችላለን። ሌላው ደግሞ የሴቶችን በተመለከተ ነው። ሴቶችን ወደ ከፍተኛ የስልጣን ቦታ ላይ ማምጣቱ በትክክል ሲምቦሊካሊ ሶሳይቲው ለሴቶች ያለውን አመለካከት እንዲለወጥ በጣም አስተዋጽኦ አለው ብዬ አምናለሁ። የሴቶች አስተዋጽኦ ወይም ሴቶች በደንብ ወደ መንግስት ውስጥ መግባታቸው ወደ ሚኒስትሪ ወደ ካቢኔ መግባታቸው፣ መሳተፋቸው በይበልጥ ለነሱ ችግርም ኢንትረስት ኖሮት ወይም ማዳመጥ ፈልጎ ተሳትፎ የነበረው ጠቅላይ ሚኒስተር ነው ብዬ አስባለሁ። እስካሁን ከነበሩት አንጻር የኤርትራና የኢትዮጵያ የእርቅ ማዕድ ያደረጉት ከሚደግፋቸው ከሚቀበላቸው ጉዳይ ነው። እሳቸው ከተምረጡ በኋላ አገሪቱ ትርምስ ነው የተፈጠረው። ትርምስ ሲባል ኢኮኖሚ፣ በብዙ ነገር ኢኮኖሚም ሊያድግ አልቻለም። ህዝቡም እንደፈለገው ወጥቶ ሊሰራ አልቻለም። በአጠቃላይ ህገ መንግስቱ ጥሰት ተገኝቷል። ለኢትዮጵያ ህዝብ የማይጠቅም ለትርምስና ለፍጅት ካልሆነ ሆነ በስተቀር ምን ባህል የለውም፣ ምንም ትርጉም የለውም። ስለዚህ እስካሁን ድረስ ለሰሩት ስራ በእኔ በኩል ጥሩ ስራ አስርተዋል ብዬ አልገምትም። ኢትዮጵያ ላይ ከተነሳው የፖለቲካ ሲስተም ስህተት የተነሳ ዋናው የተከሰተው የኢኮኖሚ መዳሸቅ አሁን ምልክቶቹ በግልጽ እየታዩ ናቸው። ገበያዎች በጣም እየተቀዛቀዙ ነው። የቆዩ የልማት ሂደቶች በታሰበው ፍጥነት አልቀጠሉም። ትላልቅ ሜጋ ፕሮጀክቶች የሚሄዱበት ፍጥነት በጣም ቀንሷል። ይሄ ደግሞ በጣም ትልቁ የአብይ አህመድ የአንድ አመት ከፖለቲካው አለመሻሻል ጋር ተያይዞ የመጣ ትልቁ ጉድለት ነው ብዬ ነው የማስበው። አብይ አህመድ የተጠቀማቸው ቃላት በስህተትም ቢሆን ሆንተ ብለን ቢሆን የቆየው የአንድ ሕዝብ ላይ ያተኮረ ጥላቻን እሱን በጣም አባብሶታል፣ እውቅና ሰጥቶታል ብዬ አስባለሁ። እሳቸው ከመምጣታቸው በፊት የነበሩ ያለመረጋጋት ችግሮች መቀጠላቸው ነው በጣም አሳሳቢ ነው አብዛኞቻችን በጣም አሳሳቢ ነው ብለን የምናስበው። ከዛ በተጨማሪ ደግሞ እንደ ትግራዋይ ላይ ለውጡ የእኔ አይደለም ብሎ የማሰብ ወይም ደግሞ ለውጡ እኔን ማግለል ላይ የተመሰረተ ብሎ እንዲሰማው ያደረጉ አንዳንድ እንቅስቃሴዎች ነበሩ። በጣም የሚያስከፋው ነገር የዶክመንተሪ ጉዳይ ነበረ፣ ትግርኛ ተናጋሪዎች የተባለው ነገር ያ ነገር አግላይ ሂደቱ አግላይ እንዲመስል ተደርጓል። የዲሞክራሲ ምህዳሩም ይሰፋል የሚለው ግምታችንን በተቃራኒ ያደረገ ሁኔታዎች ነው መፈጠር የጀመሩት። ከዛ በተጨማሪ ያው እንደሚታወቀው መሰረታዊ ከሆኑ የዜጎች መብቶች መካከል የመንቀሳቀስ በነጻ ከአንድ ቦታ ወደ ሌላ ቦታ ተዘዋውሮ የመስራት በነጻነት የመስራት መብት ነው። ከሱ ጋርም እንደጠበቅ ነው ሳይሆን በግልብጡ የትኛውም የሀገሪቱ ዜጋ ወደ የትኛውም የሀገሪቱ ቦታ ጫፍ ሄዶ የመስራት እንትኑ ተገድቦ ቆይቷል። ለዛም ምክንያት ብለን ማስቀመጥ የምንችላቸው ያው እንደሚታወቀው ጠቅላይ ሚኒስትሩ ወደ ፍረጃ ተሰማርተው የቀንጅብ ጸጉረ ልውጥ እና መሳሰሎት ገለጻዎችን በመጠቀማቸው የትግራይ ተወላጆች ብቻ ባይሆኑም ሌሎችም የሌሎች ብሔር ብሔረሰቦች ተወላጆችም ከአንዱ ክልል ወደ ሌላ ክልል ሄዶ የመስራት ነጻነታቸው ተገድቧል ማለት ይቻላል ማለት ነው። ይችን ሀገር ምናልባት ላንዴም ለመጨረሻው ልናጣት በምንችልበት አይነት ሁኔታ ነው ያለነው። አሁን አሁን ያለንበት ሁኔታ የደህንነት መዋቅሩ በፈረሰ የደረሰበት ሁኔታ ላይ ያለ ነው። በዚሁ ሰዓት መከላከያችን ወደ ቀበሌና ወረዳ ገብቶም የፖሊስ ስራ እየሰራበት ባለ ጊዜ ላይ ስላለን አገሪቱን ከጥቃት መከላከል በማይችልበት ደረጃ ላይ ነው ያለ ነው አሁን። አገር ወደ መበታተን እየደረሰች በየ መንግስትም እንግዲህ ከዩኝኝና የብሽሽቅ ፖለቲካ ላይ ስላተኮረ እንደሚታወቀው ኢኮኖሚ በትልቅ ሁኔታ ተቀዛቅዞ ነው ያለው። ስራ አጥነት ሰፊ እየታየ ነው ያለው ማለት ነው። ከዛ በተጨማሪ እንግዲህ የፖለቲካ እስረኞችን ጠቅላይ ሚኒስትሩ መፍታታቸው እንደ ትልቅ ነገር መታየት ይችላል። ነገር ግን አሁንም ተመልሶ የፖለቲካ እስረኞች ኢትዮጵያ ውስጥ መፈጠር ጀምረዋል እንደሚታወቀው የተለያዩ ሰዎች በኦሮሚያ ክልል ላይ ኦነግ አባላት ናቸው ተብለው እየታሰሩ ይገኛሉ። ከዛ በተጨማሪም የቀድሞ ኢህአዴግ አመራሮች ምንም በማያወላዳ መልኩ የፖለቲካ እስረኞች መሆናቸው ለሁሉም ግልጽ ነው ማለት ነው። ቦታው በማንነቱና በቋንቋው ህዝቡ እየተፈናቀለ ያለ፣ ለዚህ መፍትሄ አለመስጠታቸው ለህገ መንግስት እስካልቆመ፣ ህገ መንግስት እስካላከበሩ እኔ ጠቅላይ ሚኒስትር ብዬ ለመግለጥ በጣም ነው የሚያስቸግረኝ። አድማጮች፣ የሰማችሁት አስተያየት ከትግራይ ክልል ሙልጌታ አጽባሃ ያሰባሰበው ነው። ወደ በኋላ ላይ ሰዓት ከበቃን ከወሎ የተሰበሰበውን አስተያየት እናሰማችኋለን። ሰሞኑን እንግዲህ ከተለያዩ ከተሞች የሚገኙ ሪፖርተሮቻችን፣ ዘጋቢዎቻችን ማይክራፎናቸውን እየከፈቱ የህዝብ አስተያየት እየሰበሰቡ ይገኛሉ። እሱንም ስናስደምጣችሁ ቆይተናል። እናመሰግናለን። በጅግጅጋ ከተማ እያካሄደ በሚገኘው አስረኛ ዓመት ጉባኤ ላይ ስሙን ከኢትዮጵያ ሶማሌ ህዝባዊ ዲሞክራቲክ ፓርቲ ኢሶሁዴፓ ወደ ሶማሌ ዲሞክራቲክ ፓርቲ ሶዴፓ የቀየረው ፓርቲ የኢትዮጵያን ሰላምና አንድነት ለማስጠበቅ እንደሚሰራ አስታውቋል። ዛሬ ፓርቲው ጉባኤውን ሲያጠናቅቅ የተገኙት ጠቅላይ ሚኒስትር አብይ አህመድ የክልሉ ፖለቲከኞች ከክልል አልፈው በሀገር አቀፍ ፖለቲካ ላይ ቁልፍ ሚና መጫወት እንዲጀምሩ ጥሪ አቅርበዋል። ትናንት በተካሄደው ውይይት የተገኘው ዘጋቢያችን አዲስ ቸኮል በጉባኤ ላይ የተነሱ ሀሳቦችን እንደሚከተለው ዳሷችኋል። ፓርቲው ኢኮኖሚያዊና ፖለቲካዊ ችግሮችን ለመቅረፍ የሚያስችል ፕሮግራም ቢኖረውም በተግባር ግን ይህንን የማይከተሉ አመራሮች ተዘግዝገውበት ስለነበር ሕዝባዊ አመኔታ ሊያጣና ክልሉም ችግር ውስጥ ሊገባ በቅቶ ነበር ብለዋል። ባለፉት ሀያ ዓመታት የተሸረሸረውን ሕዝባዊ አመኔታ መልሶ ለመገንባት ባለፉት ሰባት ወራት ጥረቶች መደረጋቸውንና በከፊል ውጤት እየተገኙ መሆናቸውንም አቶ አህመድ ተናግረዋል። በአስረኛው ድርጅታዊ ጉባኤም የፓርቲውን ፕሮግራሞችና ደንቦች ጠንቅቀው የሚያውቁ ወጣቶችና ምሁራንን ወደፊት መሰረታዊ ለውጥ ለማድረግ ጥረት እንደሚደረግም አክለው ተናግረዋል። በዚህ ጉባኤ ላይ የአጋርነት መልእክት ያስተላለፉት የኢህአዴግ ጽህፈት ቤት ኃላፊ አቶ ብናልፍ አንዷለም ኢሶዴፓ ከክልል አልፎ ሀገራዊ ሚናውን ሊወጣ የሚችልበት እድል ስለመኖሩ ተናግረዋል። ወደ አንድ ህብረ ብሔራዊ ሀገራዊ ፓርቲ የመቀየሩ ሂደት እየተፋጠነ ይገኛል። ስለሆነ የመጪው ዘመን ግንኙነታችን የአጋርነት ሳይሆን የአንድ ሀገራዊ ፓርቲ አካላት እንደሚሆን ይጠበቃል። አንድ ሀገራዊ ፓርቲ በምንመሰረትበት ወቅት ከአሁን በፊት የነበሩ ክፍተቶችን በመዝጋት ሁሉም የሀገራችን ህዝቦች እና ዜጎች በሀገራቸው ጉዳይ እኩል የሚሳተፉበትን አዲስ ምዕራፍ ይከፍታል። ስለሆነም ለዚህ ታላቅ ሀገራዊ ስኬት ኢሶዴፓ በቁርጠኝነት እንደሚንቀሳቀስ በሙሉ ልብ እንተማመናለን። የአማራ ዲሞክራሲያዊ ፓርቲ አመራርና የክልሉ ምክትል ርዕሰ መስተዳደር የሆኑት አቶ ላቃያሌ በበኩላቸው አማራና ሶማሌ ከሌሎች ኢትዮጵያውያን ጋር ሆነው ለሀገራዊ ሉዓላዊነት ያበረከቱትን አስተዋጽኦ የዘረዘሩ ሲሆን ክልሉ ለአማራ ክልል ደራሽ በመሆኑም አመስግነውታል። የሶማሌ ክልል ህዝብ የበርካታ ባህልና ሴቶች ባለቤት ያለውን አካፍሎ የሚያበላ ደግ ህዝብ ነው። ዛሬም እንደ ትናንቱ በተለያየ ጊዜ በሀገራችን ለሚያጋጥሙ ችግሮች ፈጥኖ ደራሽና የመፍትሄ አካል ነው። ለአብነትም በዚህ ወቅት ከተለያዩ አካባቢዎች በተለያዩ ምክንያቶች ከቀያቸው ተፈናቅለው በጊዜያዊ መጠለያ ጣቢያዎች የሚገኙ የአማራ ህዝቦችን ለማቋቋም የአማራ ልማት ማህበር ያቀረበውን የድጋፍ ጥሪ ተቀብሎ የሶማሌ ክልል ህዝብና መንግስት የማቋቋሚያ ድጋፍ ማድረጉን መጥቀስ ይቻላል። በዚሁ አጋጣሚ ለዘላለም ለማይረሳው ድጋፋችሁ የአማራ ብሔራዊ ክልላዊ መንግስትና ህዝብ ከልብ የመነጨ ምስጋና ያቀርብላችኋል። የኦዴፓ ጽሕፈት ቤት ኃላፊው አቶ አለሙ ስሜ በበኩላቸው ለዘመናት የዘለቀ ያብሮነት ታሪክ ያላቸው የሁለቱን ህዝቦች ታሪክ በአዲስ ምዕራፍ ለማስቀጠል ቁርጠኛ የሆኑ አመራሮች በሁለቱም ወገን ስልጣን የዋዙበት ወቅት ነው ብለዋል። ከሁለቱ ህዝቦች ግንኙነት ታሪካዊ ዳራ ጋር የማይሄዱና በብልሹ አመራሮችና ዘራፊዎች የሰበካ ውጤት የሆኑ የግጭትና ጥላቻ ዘመቻዎች በሁለቱም ህዝቦች የተ ተባበረክን ከስሞ ይህን በመሰለ መድረክ ላይ ስለ ጋራ ሰላምና ብልጽግና የሚመክር ጉባኤ ማካሄድ መብቃታችን ከድል በላይ ድል ነው። ህወሀትን በመወከል ንግግር ያደረጉት ዶክተር ኪዳነ ማርያም በርሄ በበኩላቸው የሶዴፓ የፌዴራሊዝም ጠበቃ ከመሆኑ አንጻር አሁን ያሉ ችግሮችንም ለመቅረፍ የበኩሉን ጥረት እንዲያደርግ ጥሪ አቅርበዋል። ባለፈው አንድ ዓመት የኢህአዴግ የተሃድሶ ጊዜ በአንድ በኩል ተስፋን የሚሰጡ ትልልቅ ሥራዎች የተከናወኑ ሲሆን፣ በሌላ በኩል ስጋትን የፈጠሩ የፖለቲካ አለመረጋጋትና የሰላም መጥፋት ማለትም የእርስ በእርስ ግጭቶች ንብረት ማውደም፣ ማፈናቀል፣ ስርዓት አልበኝነት መስፈን፣ ይህን ሕይወት ሕይወት ማለፍና አካል መጉደል ከዚህ በፊት ታይቶ በማይታወቅ መልኩ የተስተናገደበት ዓመት እንደነበረ ሁላችን የምናውቀው እውነታ ነው። ስለም ሁሉም ብሔሮች፣ ብሔረሰቦችና ህዝቦች እንዲሁም ዜጎች የመፍትው አካል በመሆን ሀገራችንን በጋራ ልንታደጋት ይገባል። በሐዋሳው የኢህአዲግ ጉባኤ የኢህአዲግ አባልና አጋር ፓርቲዎች ተጣምረው አንድ ሀገራዊ ፓርቲ እንደሚመሰርቱ ይፋ መደረጉን ተከትሎ የጥምረቱ ጊዜ ፈጥኖ ይካሄዳል በሚል ታሳቢ የኢሶሪፓ ድርጅታዊ ጉባኤ መራዘሙ ሲናገር ነበር። ዛሬ በተከፈተው ጉባኤ 2500 ተሳታፊዎች የተገኙ ሲሆን ከእነኝህ መካከል ሰባት መቶዎቹ ድምጽ መስጠት የሚችሉ ናቸው። ለሶስት ቀናት ቆይታ እንደሚኖረው የተነገረው ይህ ጉባኤ የአመራር ለውጦች ሊያስከት እንደሚችል ይጠበቃል። ለአሜሪካ ድምጽ አዲስ ቸኮል ጅጅጋ። አዲስም ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። አሜሪካ የኢትዮጵያን የጤና ዘርፍ ለማገዝ ከከፈተቻቸው መርሃ ግብሮች አንዱ የሆነው የሰው ሀብት ልማት በጤናው ዘርፍ መርሃ ግብር ከሰባት ዓመታት በኋላ በዚህ ዓመት ይጠናቀቃል። መለስካቸው አመሃ በታደመበት የመርሃ ግብሩን መጠናቀቅ በማስመልከት በተሰናዳ ስነስርዓት ላይ መርሃ ግብሩ ያስገኛቸው ስኬቶች ተዘክረዋል። ከስኬቶቹ መካከል አንዱ ከ50 ሺህ በላይ የጤና ባለሙያዎች እንዲሰለጥኑ ማደረጉ ነው። በዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስኤአይዲ በኢትዮጵያ ኃላፊ ሌስሊ ሪድ የመርሃ ግብሩ ፋይዳ ላቅ ያለ እንደሆነ የማይለካ ነው ይላሉ ን ለጠንካራ የጤና አገልግሎት ስርዓት የበቃ የሰው ኃይል ለመገንባት መዋለ ንዋይን ማፍሰስ በሚለኩ አዎንታዊ ውጤቶች ይገለጻል። ሃምሳ ሺህ ብቃት ያላቸውን የጤና ባለሙያዎች ማፍራት ለዚህ አንዱ ምሳሌ ነው። ከዚህም በላይ በቁጥር ወይም በሌላ መለኪያ ሊገለጹ በማይቻሉ አዎንታዊ ውጤቶችም የሚታዩ ይሆናሉ። ለምሳሌ በተዋጣለት እንክብካቤ በሙሉ ጤንነት የተወለደ ልጃቸውን ለመጀመሪያ ጊዜ በአይናቸው የሚያዩ ወላጆች የሚሰማቸውን ደስታ ማን ሊለካው ይችላል? የፕሮጀክቱ ዲሬክተር ዶክተር ዳምተ ወለማርያም በበኩላቸው ለቪኦኤ በሰጡት ቃለ ምልልስ እንደሚያብራሩት ፕሮጀክቱ አራት ቁልፍ ዓላማዎችን ይዞ ሲሠራ ቆይተዋል። ከእነዚህም መካከል አንዱ የአመራር አቅምን ማጎልበት መሆኑንና ከፌዴራል ጤና ጥበቃ ጀምሮ እስከ ወረዳ ድረስ የሚገኘውን አመራር በእውቀትና በክህሎት ማብቃት ነው ብለዋል። የጤና ባለሙያን ቁጥር ጥራትን ሳይዘነጉ ከፍ ማድረግ ደግሞ ሌላው ዓላማ ነው ይላሉ ዶክተር ዳምጠው ወልደ ማርያም አጥጋቢ አገልግሎት ለመስጠት አንድ ሺህ ህዝብ ባለበት አገር ሁለት ነጥብ ሶስት ዶክተሮች ነርሶችና ና ሚድዋይቦች ያስፈልጋሉ ል ትክክለኛ ሰሆ ሚድዋይፍ ነው ትተነዋል። ሁለት ነጥብ ሶስት ለአንድ ሺህ ህዝብ ያስፈልጋል። ይህም የሳብ ሰሃራን አፍሪካ እስታንዳርድ ነው። የእኛ አገር ስታትስቲክ ሞ እዛ ለመድረስ ገና ገና በጣም ብዙ ርቀት ይቀረናል። ስለዚህ በዚህ ፕሮጀክት የጤና ባለሙያውን በተለይም የሚድዋይፎችን የአነስቴቲስቶችን የሄልዝ ኤክስቴንሽን ወርከሮችን እና ስፔሻላይዝ ነርሶች እና የሌሎችንም ቁጥር መጨመር ነው። ወደ 38 39 የጤና ባለሙያ ቁጥር ለመጨመር ታቅዶ ወደ 49 የጤና ባለሙያ እንዲመረቅ ተችሏል። በሰባት ዓመት ይሄ እጅግ በጣም ትልቅ ትልቅ ግኝት ነው። የተገኘው ውጤት የሚመሰገን ቢሆንም የጤናው ዘርፍ ከሚፈልገው የባለሙያ ቁጥርና ጥራት አኳያ ግን አሁንም በእጅጉ ብርቱና ብዙ ሥራ እንደሚጠይቅ ዶክተር ዳምጠው ያብራራሉ። የጤና ባለሙያ ቁጥር ጨምሯል። ለኢትዮጵያ በቂ ነው? በቂ አይደለም። በምንም የክትባት መርሃ ግብር በተሳካ ሁኔታ ለመስጠት አንድ ሺህ ህዝብ ካለ ሁለት ነጥብ ሶስት ዶክተር፣ ነርሶች፣ ሜድባቦች ያስፈልጋሉ። እኛ አሁን ዜሮ ነጥብ ስምንት ላይ ነው ያለነው ይሄ እንግዲህ ደግሞ የቆየ ሪኮመንዴሽን ነው የነበረው የዓለም ጤና ጥበቃ ድርጅት አሁን የኤስዲጂ ኢራ ስለሆነ የሳስቴይነብል ዴቨሎፕመንት ጎል አይ መኖር ያለበት የሰው የባለሙያ ቁጥር ከ23 ወደ 45 ከፍ ብል አጥጋቢ የጤና አገልግሎት መስጠት ይቻላል የሚል እምነት ስላለ ስለዚህ የጤና ባለሙያ ቁጥር እንዲጨምር መንግስት በጣም መስራት ይኖርበታል አጋር ድርጅቶች ላይክ ባይላተራል መልቲላተራል ሌሎችም መደገፍ ይኖርባቸዋል የዚህ ፕሮጀክት እድሜ በዚህ ቢጠናቀቅም በተለያየ መልኩና የጊዜ ሰሌዳ የሚቀጥል መሆኑ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ዩኤስ አሜሪካ በጤናው ዘርፍ ለኢትዮጵያ ከፍተኛውን ድጋፍ የምትሰጥ አገር ናት ብሏል። ላለፉት አምስት ዓመታት ለልማትና ለሰብአዊ እርዳታ አራት ቢሊዮን የአሜሪካ ዶላር ድጋፍ መስጠቷን መግለጫው ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እኔ ያንተው ሰምና ወርቅ ያንተው ቅኝት ያንተው ድሃ በል ያንተ ልጅ ወዝ መስታወቴ በላል በልሃ። አድማጮች እንግዲህ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኛል። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል እያበሩ ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን። መልካም ምሽት፣ በነገ ጉዞ እንገናኝ። ሳጣ አንገትበላይ እቲ አባይ እቲ አባይ